እጅግ የተቸገሩ ነፍሰ ጥሮችና ህፃናትን ለመርዳት እየተደረገ ባለ ጥረት ውስጥ እየተሳተፈ መሆኑን የመቀሌ የሆቴልና መኝታ ቤቶች ማህበር ገልጿል። አንድ የኮሚቴውን አመራር አባል አለም ፍሳሐ አነጋግሮ ተከታዩን ዘግቧል። የመቀለ የሆቴልና መኝታ ቤት ባለንብረቶች ማህበር ክብደታቸው ከመደበኛው የህፃናት ክብደት በታች መሆኑን በህክምና ለተረጋገጠላቸው ህፃናት እገዛ ማድረጋቸው የኮሚቴው አባል አቶ የማን የገብረ ሊባኖስ ገለጡ። አቶ የማን የገብረ ሊባኖስ አያይዘው ማህበራችን ከዚህ ውጭ የተለያዩ እገዛዎች በማድረግ ላይ ከመሆኑም በተጨማሪ በመቀለ ከተማ ለሚኖሩ ለሞት የተጋለጡ ህፃናትና ነፍሰ ጦሮች የመጀመሪያው እገዛ ማድረጋቸው ይናገራሉ። እኛ የሆቴል ኮሚቴ ነን። በሆቴል ኮሚቴ እየሰራን በመከተነው የምንሰራው ከዛ በዚህ በመሀል ላይ የሆነ ትናንሽ ነገሮች ሲመጡ እነሱን እየሰራን እንሄዳለን። አሁን ለምሳሌ በሆስፒታል ያሉ በሽተኞች አጋጣሚ የሚሆን ፍየሎች ምናምን ገዝተን ቅርበናል። ከዚህ በፊት በኮሚቴ አስተባብረን ማለት ነው። ሌላም ለምሳሌ ብጃማም አንዳንድ ብጃማ የሚሆንም እንደዛው ቀጥለውም አጋጣሚ አሁንም በአንሶላ የሆንም በአንዳንድ ነገር ለመግ መብሊያም የሆኑ ነገር እየሰራን ነው። ከዛ ያው ለዚህ ያነሳሳን ዋናው ነገር ያው ገሬ ገረ እግዚአብሔር የሚባል ቢሮ ህዝብ መንግስት ርክብ የሚሰራ ልጅ መጣና እንደዚህ እንደዚህ አይነት ሀሳብ አለ። በጣም የተቸገሩ ህፃናትና ነፍሰ ጡር አሉ አለን። ታ ያው ሲነግረን በጣም የሚያሳዝን ነገር ያው እኛ ሂደን ልክ አልቅሰን የተመለስ ነው። እናንተ ግን ትንሽ ስራ መስራት ትችላላችሁ እና በዚህ ምን በመሐል ይሄን ብታግዙ ምን ይመስላችሁ ብሎናል። እኛም በቅዱስ ሀሳብ ነው ብለን ተቀብለን ያው ይሄን ስራ ሰርተን ማለት ነው። ኮሚቴው ወደ አስር አካባቢ ነው አስተባብረን ያደረገው፣ ወደ ሀያ ምናምን ሰው ነው ለዚህ እገዛ አስተዋጽኦ ያደረገው። በሆቴልም በሌላ ዘርፍም የተሰማሩ አንድ ሁሉ ሶስት ሰዎች አሉ እነሱ ነን ነው፣ እየሰራን ያለ ነው። ያው የምናግዛቸው ሰዎች ሞት ሀምሳ ሰዎች ናቸው። ህጻናትም ነብሰ ጡርም ያው እንደዚህ አይነት ሆኖ በህክምና ተመርምሮ ያው በጣም ሚዛናቸው በጣም የወረደ በጣም ትንሽ የሆነ በሞት አደጋ ላይ ያሉ ህጻናት ለአንድ ወር ቦሆን እናድን ብለን ነው እያገዝን ያለ ነው። እነሱ ደግሞ ያው አንድ ምጥን ነው የተዘጋጀው። ምጥ ነው አስራ አምስት ኪሎ ለአንድ ሰው ነው። አንድ ተኩል ደግሞ ቡርሱን ለወጥ የሚሆን ነው። ሌላ ሞት ሀምሳ ብር ደግሞ ትራንስፖርት ምክንያቱ ከተለያየ ቦታ ስለሚመጡ ለትራንስፖርት እንዲሆናቸው ብለን ነው እያገዝን ያለ ነው ማለት አቶ ሃይማኖ በትግራይ ካለው ችግር አንጻር ያደረግነው እገዛ በጣም ጥቂት በመሆኑም ለወደፊት እኛን የመሰሉ ሀያ ሶስት ማህበራት ጋር በመተባበር ቀጣይነት ያለው እገዛ ለማድረግ እቅድ አለን ብለዋል። ቢሆንልን እኛ ያሰብነው ወደ ሀያ ሶስት ማህበር አለ እንደኛ ኮሚቴ ሆኖ የሚሰራ እሱ ልክ በዚህ ወደ ታች ወርዶ ትልቅ ኮሚቴ ተቋቁሞ በትግራይ ደረጃ ልክ አሁን ለምሳሌ ሀውዚየን ሊሆን ይችላል፣ የጭላ ሊሆን ይችላል፣ ሳምር ሊሆን ይችላል ይችላል ፎር ኤግዛምፕል እንደዚህ እገዛ ሲፈለግ ትልቅ ኮሚቴ ይኖረዋል ትልቅ ኮሚቴ ሆኖ ደግሞ እዛ ተወላጅም ይኖራል እያስተባበርን እንደዚህ አይነት እገዛ ለመቀጠል ነው የምናስበው ከሆነልን ማለት ነው አቶ የማነ ገብረ ሊባኖስ የዚህ ሀሳብ ማለትም ህጻናት እናድን የሚል ፕሮጀክት ጠንሳሽ ጋዜጠኛ ገብረ እግዚአብሔር አብርሃ መሆኑን ይናገራሉ ጋዜጠኛ ገብረ እግዚአብሔር አብርሃ ለዚህ ሐሳብ መነሻ የሆነውን ሲናገር የትግራይ ሕዝብ ለዚች ዓለም ያስፈልጋልና መሰረቱ ከነዚህ ሕፃናት ስለሆነ እነዚህ ሕፃናት እንዳያልቁ መስራት እንዳለብኝ አንድ ነገር ማድረግ እንዳለብኝ ክራሴ ወስኜ የሆቴልና መኝታ ቤት ማህበር ህጄ አነጋገርኳቸው። ይህን ሀሳብ ይዤ ሳካፍላቸው ለብዙ ጊዜ የተወያዩበት እና ከዚያም በኋላ እነሱ ኮሚቴ ናቸው፣ ነው የዚያ ማህበር መሪ ስለሆኑ አባላት መሪ ናቸውና ተቀብለው ለሁሉም ሆቴሎችና መኝታ ቤቶች እየዞሩ አዋጡ ያላቸውን አቅም ብር ከሰበሰቡ በኋላ ከምግብ ሥነ መዓዛ ባለሙያዎች ከጤና ባለሙያዎች ሄደንም ምን አይነት ምግብ ማዘጋጀት እንዳለብንም ተወያይተን ከእነሱም ነግረውን ከዛ በዚያ መልክ አዘጋጀን። አዘጋጅተንም በስታንዳርድ መሰረት ነው ያዘጋጀነው። በስታንዳርድ መሰረትም ለአንድ ሕፃን በአንድ ወር 15 ኪሎ ይፈልጋል። 15 ኪሎ ዱቄት ማለት ነው። በስነ መዓዛ መሰረት 15 ኪሎ ዱቄት አዘጋጅተን ሕፃኑ ከነናቱ ነው የምትሰጠው። እንዲህ አድርገን በተቻለ አቅም ለመርዳት ጀምረናል ማለት ነው። በመቐለ 590 ህፃናት በሲቨር ማልኒትሬሽን ማለት በአምስተኛ ደረጃ ረሃብ ይገኛሉ። 748 እናቶች ደግሞ ነብሰ ጾር እናቶች ማለት ነው፣ በዚያ መልኩ ለረሃብ የተጋለጡ ናቸው። ከነዚህ ሁሉ ለ150 ህጻናት እና ነብሰ ጾር እናቶች ነው የሰጡ ማለት ነው። ስለዚህ በመቀሌ ብቻ ይሄን ህዝብ ካለ በትግራይ ሙሉ ምን ያህል ህዝብ በዚህ ረሃብ እየተሰቃየ መሆኑ ግልጽ ነው። እግዚአብሔር አብርሃይ፣ ሁሉም በውስጥና በውጭ የሚኖር ትግራዋይና የትግራይ ወዳጅ መረባረብ አለበት ብለዋል። በቅርቡ ለእነዚህ ህጻናት መድረስ አለባቸው። የዓለም ማህበረሰብ በሙሉ የእነዚህን ህጻናት ለቅሶ፣ ዋይታ፣ እንባ ፈጣን ምላሽ መስጠት አለባት። የዚህ እገዛ ተቋዳሽ የሆነችው የቀዳማይ ወያነ ክፍለ ከተማ የ14 ቀበሌ ነዋሪ የሆነችው ሰላም በላቸው ትባላለች። ስለማንሰራ አቅም ስለሌለን ስራ የለም። ኑሮ ኑሯችን በቃ እንዲሁ ህዝቡ ሁሉ ህዝቡ እያየው ነው። አሁን ልጄ ማለት ነው የስምንት ወር ልጅ ነው የወለድኩት። የስምንት ወር ልጅ ስወልድ ማለት ነው እኔ ያለ በሽታዬ ያለ ጭንቄ ብዙ ነገር አሳድሬ ያለሁኝ። ግን የመቀሌ ሆስፒታል ዶክተሮች ማለት ነው በተለይ ዶክተር አጽብሐ የሚባል ማለት ነው ብዙ የአእምሮ ችግርን ፈጠረብኝ አይዞሽ እያለ በምክር እያጽናናኝ ምን እያለኝ በቃ ብዙ ተባበረኝ ሁሉም ተባበሩብኝ ግን እሱ በተለይ ማለት ነው ብዙ ተባበረብኝ እኔ በሆዴን የወለድኩት የስምንት ወር ልጅ አያድግም ሙቀት እናስገባዋለን ግን አያድግም እንዳትፈሪ እንዳታለቅሽ እንዳትፈሪ ያሉኝ እሺ በቃ ህይወቴ ብቻ ያወጣ መጀመሪያ ችግር ስላጋጣሚ በቢፒ ምንም እንትን አልልም ብዬ ተስፋ ቆርጬ ልጄ ይሞታል ማለት ነው ብዬ ተስፋ ቆርጬ ዝም ስል ኦፕሬሽን ሲያደርጉኝ፣ አደራህን ዶክተር እንዳልሞት አደራህን አደራህን እያልኩ ኦፕሬሽን ሲያደርጉኝ አይዞሽ ምናምን እያለ ራሱ ከመቀሌ ሆስፒታል እስከ አይደር እየተከታተሉኝ ዶክተሮች፣ ህይወቴ አልሞትኩም፣ ምንም አልሆንኩም። ህይወቴ አይወጡኝ ልጄም እግዚአብሔር መስገን አወጡኝ። እስካሁን አለ ልጄ ከኔጋ ግን የስምንት ወር ልጅ ነው፣ ሚዛን የለውም። ትንሽ ነው አሁን የሚያግዘን እያለ ክፉ እያየ የመቀሌ ሀብታም ናቸው። እኛ በልተን እያደርን እነሱ ርቦ አያድሩም እያሉ ከበላንበት ግማሽ ለነሱ፣ ግማሽ ሩብ ሳይሆን እንደም ግማሽ የእኛ እኩል መብላት አለባቸው እነዚህ እናቶች ናቸው ብሎ ከሚጠጣ ይሁን ከሚበላ ይሁን ሁሉም እያገዙን ነው። ይህን እገዛ ሲያካሂዱ ከጎናቸው የነበሩ አካላት በማመስገን ለወደፊቱ ቀጣይነት እንዲኖረው ሕፃናት ለመዳን ሁሉም እንዲተባበር ጥሪያቸው በገራ አስተላልፈዋል። የአሜሪካ ሬዲዮ አለም ፍሳ ከመቀለ